በደቡብ ወሎ በኩል ወደ መካከለኛው ምስራቅ ሀገሮች ሊሸጋገሩ የነበሩ ቁጥራቸው ወደ አንድ ሺህ የሚሆን ሰዎች በቁጥጥር ስር ውለው ወደ መጡባቸው አካባቢዎች እንዲመለሱ መደረጉን የዜኑ የዞኑ የሠራተኛና ማህበራዊ ጉዳይ መምሪያ አስታውቋል። መምሪያው ያለፉት አምስት ወራት እንቅስቃሴውን አጣቅሶ በሰጠው መግለጫ በህገ ወጥ ወደ አረብ አገሮች ለመሸጋገር ሲሉ የተያዙት ከኢትዮጵያ የተለያዩ አካባቢዎች ወደዛ የገቡ ወጣቶች ናቸው። መስፍን አራጌ ከደሴ ተጨማሪ ይዟል። አቶ ሁሴን አሊ ይባላሉ። የሀይቅ ከተማ ነዋሪ ናቸው። ከዓመታት በፊት ታናሽ እህታቸውን በሞት ተነጥቀዋል። የእህቴ ምትክ የሚሏት የእህታቸው ልጅ ገና በለጋ ዕድሜዋ ቤተሰቤን መደገፍ አለብኝ የሚል አቋም ትይዛለች። ሀሳቧ መልካም ቢሆንም፣ ሀሳቧን ለመተግበር የመረጠችው አማራጭ ግን አደገኛ ነበር፤ ህገ ወጥ ስደትን። ስሟ ሀዋይ መርበየነ ትባላለች። የሁለተኛ ደረጃ ትምህርቷን ሀይቅ ከተማረች በኋላ ውጤት ስላልመጣላት የተሻለ ነገር ሰርቼ ቤተሰቤን አገለግላለሁ በሚል በህገ ወጥ መንገድ ወደ ውጭ ሀገር ሄዳ ነበረ። ቤሩት የሚባል ቦታ ማለት ነው። የቤሩትን አፈር የረገጠች ወጣት አገር ቤት ያሉ ቤተሰቦቿን ማገዝ ቀርቶ ለራሷን መሆን አልቻለችም። የማይተካ ሕይወቷን አጣች። እዛ ከሄደች ከአራት ወር በኋላ በአጋጠማት ችግር ምክንያት በመሞቷ ያለውን የመዋቅር አካል ቀርበን ሁለታ ከወሰድን በኋላ አስክሬን መጥቶ ያው ቤተሰቦቿ ባሉበት ዜሮ አስራ ሶስት ቀበሌ ታሶሚሌ ጓጉሮ የሚባል አካባቢ መከና መቃብር፣ ስነ ሥርዓቱ ተፈጽሟል። ያው ተቀራርቦ ችግሩን ለመፍታት የተደረገው ጥረት አናሳ በመሆኑ ይሄ ችግር ተፈጥሯል። ሌሎችም አሉ። አሁን ችም ብቻ አይደለችም። በወረዳችን በህገ ወጥ መንገድ ሂደው ህይወታቸውን ያጡት ደቡብ ወሎ የህገወጥ ሰዎች ዝውውር መሸጋገሪያ መነሻና መዳረሻ በመሆኑ የድርጊቱ አስተባባሪዎችም ሆኑ ተባባሪዎች በስፋት ይንቀሳቀሱበታል። ሀዋን የመሰሉ ለጋዎች በድን አካላቸው ለወላጆቻቸው የሚደርሰው በዚህ መንገድ ተሻግረው ነው። የደቡብ ወሎ ዞን ሰራተኛና ማህበራዊ ጉዳይ የመምሪያ ኃላፊ ሉባባ አብዱ ባለፉት አምስት ወራት ወደ አንድ ሺህ የሚጠጉ ህገወጥ ስደተኞች በባቲ ደጋንና በወረ ባቦ ቢስቲማ በኩል ወደ መካከለኛው ምስራቅ አገራት ሊሸጋገሩ ሲሉ ተይዘዋል። በህገወጥ መልኩ የሚጓጓዙት ሰዎች ደቡብ ወሎ ላይ ይያዙ እንጂ መነሻቸው ከኢትዮጵያ የተለያዩ ክልሎች ነው። ደቡብ ወሎ ወደ ሁለት መቶ ሀምሳ አራት የሚሆኑ ከሰሜን ሸዋ ሁለት መቶ ዘጠና አራት ከኦሮሞ ብሔረሰብ ወደ መቶ አርባ ሁለት ከሰሜን ወሎ ሀያ ስድስት ከክልላችንም ውጭ ከትግራይ ክልል መቶ ሀያ ስምንት መልሰ ከቤኒሻንጉል ጉምዝ ሶስት ናቸው። ከኦሮሚያ ክልል ዘጠኝ ናቸው። ህገወጥ ስደቱን ለመከላከል የቱንም ያህል ጥረት ቢደረግም አሁንም እንደተባባሰ ዘልቋል ነው የሚሉት ኃላፊዋ የደላሎች አማላይ ቃላት ወጣቶችን ለውቅያኖስ እየገበረ ለመንፈስ ስብራት እያጋለጠ ዘልቋል። እንደ ወይዘሮ ሉባባ ደቡቡሉ ላይ ሙሉ ኛን ኬላው ዝግ ስናደረግባቸው በሰሜን ሎ ሀራ ላይ መሄድ መሰባሰብ የጀመሩበት ሁኔታ ነው ያለው። ሰዎችን በህገወጥ መንገድ የማሸጋገሩ ሂደት እጅግ ተለዋጭ ባህሪና ውስብስብ ዘዴ ያለው መሆኑ ደግሞ ሌላው ችግር ነው። እስከ ዛሬ አንድ ቤት ነበር የሆነ የአርሶ አደር ወና ቤት ተፈልጎ እንደዚህ ጫካዎች ተፈልገው ነበር። አሁን ደግሞ በእግር ጫካ ለጫካ ተደርጎ የእኛን የጸጥታ አካል ኬላዎችን ኦር ከተማዎችን ካለፉ በኋላ ለሊት የሚጓዙበት ሁኔታ ነው እየተፈጠረ ያለው። በጣም በሚገርም ሁኔታ ሲስተማቸውን አሁን እስከ ዛሬ ድረስ የነበረው ይህን ያህል ብር ታመጣላችሁ እንወስዳችኋለን ነበር። አሁን ደግሞ እኛ ሳውዲ አረቢያ እስከምትገቡ ወይም ደግሞ ኳታር እስከምትገቡ ድረስ የትራንስፖርትም የምግብም አጠቃላይ ወጫቸውን እኛ እንሸፍናለን ብለው ባለፈው ሳምንት አሁን ከከላላ የሚመጡ ልጆች ወደ ስድስት አካባቢ የሚሆኑ ልጆች አምስት አምስት መቶ ብር እየተሰጣቸው ነው የመጡት። ለኪሳቸው ማለት ናቸው። ከገባኤ ላይ ከትምህርት ቤት በህገወጥ አስኮብላዮች ተደልለ የመጡ ናቸው። በዘርፉ ጥናት ያደረጉት የወሎ ዩኒቨርሲቲ የታሪክና ቅርስ አስተዳደር ትምህርት ክፍል መምህሩ ፕሮፌሰር ጋሾ መሀመድ ተወልደው ባደጉበት በቦረና አካባቢ ያለው የህገወጥ ስደት አሳሳቢ ደረጃ መድረሱን ይናገራሉ። እኔ ራሴ የተወለድኩበትና ያደግኩበት የቤተሰቦች መንደር ነበር። ይህም መንደር የጭቆቹ መንደር ይባላል። ዋላ ቀበሌ ውስጥ እዚያ ውስጥ አሁን አስራ አንድ አባወራ ነበሩ። እነዚህ ሀያ ሰባት ልጆች ነበራቸው። ከሀያ ሰባቱ ሀያ አራቱ ሂደዋል። ሶስቱ ለምን አልተላኩም ብንል ደግሞ ህፃን ስለሆኑ ጤና ስለሌላቸው፣ አካባቢውን የአዛውንቶችና የህፃናት መንደር ሲሉ ይጠሩታል። ያሉት ምንድን ናቸው ብለህ ብትል በእድሜ የገፉና ገና ህጻናት ናቸው። ከብት ቢጠፋ ፈልጎ የሚያገኝ ከብት ቢሞት የሚገፍ የለም። የተመረተው ምርት ሰብስቦ በአግባቡ የሚያጭድ የሚወቃ፣ ወደ ቤት የሚያስገባ የለም። የእሳቸውን ቤተሰቦች የዚህ ድርጊት ሰላባ መሆናቸውን የሚጠቁሙት ፕሮፌሰር ጋሻው ችግሩ ያንድን ወገን ብቻ ትከሻ የሚያጎብጥ አይደለም ይላሉ። አባቴ ስድስት ልጆች ነበሩት። እኔ ፈልጌ የነበረውም ሁሉም ልጆች እዚህ ትምህርታቸውን በስርዓት ተምረው አስፈላጊውን እገዛና ድጋፍ እያደረኩላቸው መሆን የሚገባቸውን እንዲሆኑ ነበር። ነገር ግን ትምህርታቸውን እያቋረጡ በተለይም የሄዱት በልኩላቸው የማማለያ ገንዘብ ምናምን መሰረት እዚህ መስራትም ሆነ ተምሮ መኖርን አልፈለጉም። በዛ አሁን ሁሉም ስድስቱም ሄዱ። አብዛኞቹ የሄዱት ያው ህገወጥ በሆነ መልኩ ነው። ከነዛ ከሄዱት አራቱ ታፍሰው መጡ። እንዲያውም አንድ የቅርብ ዘመድ ያለ ስድስት ጊዜ ሄጄ ስድስት ጊዜ ታፍሼ መጥተኋል። የመጨረሻውን ሲሄድ በባህር ነው የሄደው በየመን አቋርጦ ሰባ ስምንት ሺህ ብር ነው የጨረስኩት አለ። ማክሰኞ ቀን ገብቶ ሐሙስ ተያዝኳል። እስር ቤት ገባ። ከዚያ በኋላ በእስር ቤት ሲማቅቅ ቆይቶ መልሶ ወደ ሀገሩ ተመለሰ ማለት ነው። ያ 78 ሺህ ብር ግን በወለድ ነው በአራጣ ነው የተገኘው። እንዲያውም ምን የሚል ፋሽን አለ ሽውለሽ፣ አንድ ሺህ ብር ትበደራለህ፣ ሁለት ሺህ ብር አድርገህ ትመለሳለህ ማለት ነው። ያ ብር ግን አገር ውስጥ ሕጋዊ የሆነ የንግድ እንቅስቃሴ ቢያደርግበት የምርት ስራ ቢሰራበት ስንት ውጤታማ ይሆናል? ህገ ወጥ የሰዎች ዝውውርን ምን ያህል የመከላከል አቅም አለው? አንዱ እንዲያውም ህገ ወጥነትን እያሰፋው ያለው ህገ ወጥ አዘዋዋሪዎቹ ያላቸው በጀትና የህግ እርምቱ በተለይ የዋስትና መብታቸው በአስር ሺህ ብር በአምስት ሺህ ብር በሀያ ሺህ ብር የሚለቀቁት ለነሱ ምናቸው አይደለም። ምክንያቱም የሚያገኙት ብርና እነሱ ለዋስትና እንዲያስይዙ የሚጠበቀው ብር ተመጣጣኝ አይደለም። የሟች ሀዋጎት አቶ ሁሴን በሞት መማር ይብቃ ሲሉ ይመክራሉ። በህገ ወጥ መንገድ ጥቅም ለማገኘት መፈለጥ የስነ ምግባርም ችግር ስለሆነ ማንኛውም ይህንን ፕሮግራም የሚከታተል ማስቀረትና በህገ ወጥ መንገድ ሀብት ለማካበት መሞከ ማስመከር ለህሊናም ነጻነት ካለመስጠቱም በላይ እንደ እህት ልጅ አደጋ ስለሚያደርስ ህብረተሰቡ ከዚህ ድርጊት ሊቆጠብ ይገባል የሚል አስተያየት አለ። መውጫ በሮቹ እነማን ማን ናቸው? የት የት አካባቢ ናቸው ብሎ የፀጥታ አካሉ ነቅቶ መጠበቅ ካልቻለ እና ህብረተሰቡ ደግሞ ራሱን መጠበቅ የሚችልበትን ሁኔታ መዘጋት ካልቻል ማንን ነው ወደፊት የምናስተምረው ትምህርት ቤት? ማንን ነው የስራ እድል የምንፈጥረው? ማን ላይ ነው የአገር ግንባታ የምንሰራው? ለማን ይሄን አገር የምናስረክበው? የሚለው በጣም አሳሳቢ ሁኔታ ላይ ነው ያለው። ወደ ውጭ እንኳን መሄድ ቢፈልገ የተሻለ ስራ አለ ከተባለ ህጋዊ መረቡ አለ። በዞኑ ህጋዊ የውጭ ሀገራት የስራ ስምሪት የሚሰጡ ሀያ ስምንት ኤጀንሲዎች ሲኖሩ ከእነዚህ ውስጥ ሶስቱ የህጋዊነታቸውን ሽፋን ለህገ ወጥ ድርጊት አውለውታል ተብለው ተዘግተዋል። ስምንት የሚደርሱ ህገ ወጥ ደላሎችም በቁጥጥር ስር መዋላቸው ታውቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።